ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ተሰመይኪ ፍቅርተ ኦ ብርክት ማንስት አንቲ ውእቱ ዳግሚት ቀመር እንተ ተሰመይ ቅድስተ ቅዱሳን ወውስቴታ ጽላተ ኪዳን አስርቱ ቃላት እለ ተጽሕፋ በአጻብዒሁ ለእግዚአብሔር ቀዲሙ ዜናን በይወጣ እንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ ዘተሰባም ነጭ ዘይነ ለውላጤ ወኮነ አርሃቄ ለአዲስ ክዳን በውይ ዘደሙ ቅዱስ አንጽሆሙ ለመሃይብናን ወለ ህዝብ ንጹሃን ሳለለነ ቅዱስት ቅዱስ ወበይንተዝን አብኪ ኩልነ ኦ እግዝእትነ ወላዲተ አምላክ ንጽህት ኩሎ ጊዜ ንሰይሎና አንቃዱ አብኪ ከመ ንርከብ ሳህለ ባበ መፍቀሬ ሰብ ታቦት በወርቅ ልቡጥ ኩልሄ ዘግቡር እምዕፅ ዘኢይነቅዝ ኢትሜሰለነ ዘ እግዚአብሔር ቃለ ዘኮነ ሰባ ዘይን በለ ፍልጠት ወይ ውላጤ መለኮት ንጹህ ዘአልቦ ሙስና ዘኤሩ ምስላአብ ወበቱ አብሰራ ለ ንጺት ዘይንበለ ዘር ኮነ ከምአነ በኪነ ጥበቡ ቅዱስ ዘተስባ ም ንኪ ዘይንበለ ርኩስ ደመረ መለኮቶ ሳሊ ለነ ቅዱስ መቅደስ ዘችልልዋችርብል ለ ስውላን በስለ እግዚአብሔር። ቃል ዘተሰባ እምኔኪ ኦ ንጽሕት ዘን ወለውላጤ ኮነ ሰራይ ሃጢአተነ ወደምሳሴ አበሳነ ሳሊ ለነ ቅድስት አንቲ ይእቲ ሞሰ ወርቅ ንጹሕ እንተ ውስጤታ መና ህቡ ህብስት ዘወረደ እም ሰማያት ወሃቢ ሕይወት ለኩሉ አለም ሳሊ ለነ ቅድስት አንቲ ይእቲ ተቋም ዘወርቅ እንተ ተጾርኪ ማይቶ ተጸዳል ኩሎ ጊዜ ዘውቱ ብርሃኑ ላለም ብርሃን ዘንብርሃን ብርሃን ዘንብርሃን ዛልቦ ጥንት አምላክ ዘእም አምላክ ዘበአማን ዘተሰብአ እምኔኪ ዘይኖለውላጤ ወበምጽአቱ አብርሀ ላዕለ እለ ነበሩ ውስተ ጽልመት ወጽላሎተ ሞት ወአርትዐ እገሪነ ውስተ ፍኖተ ሰላም በሚስጢረ ጥበቡ ቅዱስ ሳሌለነ ቅድስት አንቲ ውእቱ ማዕጠንተ ወርቅ እንተ ጾርኪ ፍሕመ እሳት ቡሩክ ዘነሥአ እመቅደስ ዘይሰሪ ኃጢአተ ወይ ደመስ ወይደመስስ ጌጋየ ዝ ዝውቱ ዘእግዚአብሔር ቃል ዘተሰባብ ነይ ዛይረገ ላብሁ ሪሶ ጣነ መስዋይተ ስሙረ ሳሊ ለነ ቅድስት ተፈሲ ኦ ማርያም ርግብ ሰናይት ዘወለርኪ ለነ ዘእግዚአብሔር ቃል አንቲ ውቱ ጽዬ መዓዛ ሰናይ እንተሰረጸት እምስሩ ሴይ ሳሊ ለነ ቅድስት በትራአሮን እንተተሰረጸት ዘሚኖ ተክል ወይ ሰቀይዋማየ ከመሃንቲ ኦ ወላዲተ ክርስቶስ አምላክነ ዘባማን ዘኒ ለ ዘር መጻዋዳነነ ሳሊለነ ቅድስት ለኪ ደሉ ዘም ሁሎሙ ቅዱሳን ተሳሊለነ ኦ ምልዕተ ጸጋ አንቲ ታቢ እምዲቃነ ጳጳሳት ወፈድፋደ ትከብሪ እም ነቢያት ብኪ ግርማ ራእይ ዘአብ ም ግርማ ስራፊል ወኪሩብየል አንቲ ባማን ምካ ዘመድነ ወሳሊ ተዮወተለ ነፍሳቲነ ሳሌለና በወልድኪ መዳኒነ ኢየሱስ ክርስቶስ ያጽና ነ በርህትት ሃይማኖስ ታሚነዚያሁ ይጸገወነሳይሎ እምረቶ ይህ ስራ ኃጢአተ ነበብዛ እምረቱ ሳልለነ ቅድስት